የቤንሻንጉል ክልል ሰላም ግንባታና ጸጥታ ቢሮ 203 ጸረ ሰላም ኃይሎች ያላቸውን ግለሰቦች በቁጥጥር ስር መዋሉን ገልጧል። እነዚህ ኃይሎች የበርታ ህዝብ ነጻ አውጪ ንቅናቄ በማለት ራሳቸውን የሚጠሩና ጥቃት ለመፈጸም ስልጣና ላይ ያሉ መያዛቸውን ነው የቢሮ ጸጥታ ዘርፍ ምክትል ኃላፊ ለቪኦኤ የተናገሩት። በወታደራዊ ጥቃቱ ወቅት ሁለት ግለሰቦች መሞታቸውንም ተናግረዋል። የበርታ ሕዝብ ነጻ አውጪ ንቅናቄ የተባለውን ተወካዮች ለማግኘት ያደረገው ጥረት እንዳልተሳካ ገልጦ ናኮር መልካ ተከታዩን ልኮልናል። ቁጥራቸው 23 የሚደርስ የበርታ ሕዝብ ነጻ አውጪ ንቅናቄ በማለት ለሚጠሩ ለሶስት ወራት ሕገወጥ ወታደራዊ ስልጠና ሲሰጥ የቆየን ኃይል ትናንት ከፌዴራል መንግስት ጋር ባደረጉት ወታደራዊ ጥቃት መያዛቸውን የሰላም ግንባታና ጸጥታ ምክትል ኃላፊ ኮማንደር አብዱላዚዝ መሐመድ ተናግረዋል። ኃይሎቹ በአሶሳ ወረዳ ገንገን ቀበሌ መያዛቸውንም የጠቀሱት ኮማንደር አብዱላዚዝ ወደ ሆሞሻና መንጌ ወረዳዎች ጥቃት ለመፈጸም እየተንቀሳቀሱ ነበር ብለዋል። ሰዎቹ ሰረ ሰላም አላማ ያላቸው ወጣቶችን በማሰባሰብ ታካ ስሪት ያበራቸው የነበሩ ግለሰቦች በጠቅዳ ኃይሎች እንዲፈተኑ ተደርጎ ከተፈተኑ በኋላ እነዚህ ሰዎች ይኮቴያቸውን በመከተል ትናንትና ሙሉ በሙሉ ቁጥጥር ስር ያሉበት ሁኔታ አለ ማለት ነው። እነዚህ ጸረ ሰላም ኃይሎች በማለት እርሶ የገለጿቸው ሰዎች የት ነው ሲሲ የነበሩት? በክልሉ በተንቀሳቀሱባቸው ቦታዎች ላይ ያህል ጊዜ ቆይተዋል? ግለሰቦቹ በግምት ከሶስት ወር ገንገን በመባል የሚጠራ ቦታ ላይ ወጣቶችን አሰባስቦ ሲያሰለጥኑ ነበር። ይህን ስልጠናቸው ሳይጨርሱ በአደጋ ሳያደርሱ መፈተን አለበት የሚል ከፌደራል መንግስት ጸጥታ ኃይሎች ጋር አብረን በመሆን ከማሰልጠኛ ብዙ ብዙ እጃቸው ውስጥ ሳይገባ መፈተን አለበት፣ በምን እንዲፈተነው ተደርጎ ኮቴያቸውን ተከትለን ያው ትናንትና በቁጥጥር ስር ያውለናል ማለት ነው። ከእነዚህ ኃይሎች በሰላማዊ መንገድ እንዲንቀሳቀሱ የሽምግልና ጥሪ ተቀብለው ከኅብረተሰቡ ጋር ተቀላቅለው በሰላም ሕይወታቸውን የሚመሩ የንቅናቄው አባላት እንዳሉ ኮማንደሩ ገልጸዋል። አሁን የተያዙት ግን ይህን የሰላም ጥሪ ወደ ጎን በመተው ጫካ ገብተው ራሳቸው መንግስት ለመሆን የሚጥሩ ስለሆኑ እንዲበተኑ ተደርጓል ብለዋል። የክልሉ መንግስት ጸረ ሰላም ኃይሎች በማለት የሚጠራቸው ሲያዙ በሰላማዊ መንገድ እጅ እንዲሰጡ ቢጠየቁም ተኩስ በመክፈታቸው ሁለት ሰዎች በተኩስ ልውውጡ እንደተገደሉ፣ በመንግስት በኩል ግን ምንም ጉዳት አለመድረሱን ገልጸዋል። መንግስት በሰላማዊ መንገድ እጃቸው ከፍተኛ የሆነ ጥረት አድርጓል። ምክንያቱም ሰዎች የተላ ሰላማዊ መንገድ በሆነ መንገድ እንዲገቡ ጥሪ ቢደረግላቸው ሰው ወንድሜ የምናገባቸው ሊቀበሉ ስላልቻሉ ያው ፀጥታ ኃይሉ ታምባቸው በመግባት እንዲፈተኑ ተደርጓል። ተኩስ ከፍቶ አንድ ሁለት ነው ገነሱ ሞዷል። ቡድኑ ይዞት ይንቀሳቀስ የነበረ የተለያዩ የነፍስ ወከፍ መሳሪያ መያዙንም ጨምረው ገልጸዋል። የበርታ ህዝብ ነፃ አውጪ ንቅናቄ ተወካዮችን ለማግኘት ያደረግነው ጥረት አልተሳካም። የንቅናቄው ሊቀመንበር በሌላ ጉዳይ ተጠርጥረው በህግ ቁጥጥር ስር እንደሚገኙ የክልሉ ሰላም ግንባታና ፀጥታ ቢሮ ምክትል ኃላፊ ጠቁመዋል። ስለ ዝርዝሩ ግን آلہ ابرار روم نہ میری کاٹنس نہ